በአማራ ክልል ወደ ተለያዩ አካባቢዎች ደዋውዬ ባገኘኋቸው መረጃዎች መሠረት በስማዳ፣ በወገራ፣ በዳንግላ፣ በቻግኒ፣ በባህር ዳር፣ በደንበጫ፣ በእንጅባራና ሌሎችም አካባቢዎች ችግሮች እንዳሉ ያነጋገርኳቸው ሰዎች ነግረውኛል። በተለይ ዛሬ ብዙ ጉዳት ደርሶበታል በተባለው በስማዳ በተፈጠረ ግጭት ብዙ ሰው መሞቱን አንድ የሰልፉ ተሳታፊ ነበርኩ ያሉኝ የከተማው ነዋሪ ነግረውኛል። የት ነው አሁን ያሉት? ደብረታቦር ሆስፒታል። ምንድን ነው ያለው አሁን? ደብረታቦር ሆስፒታል ውስጥ ደብረታቦር ሆስፒታል አሁን ስድስት ሰዎች መጥተዋል። ከአምስት ወንዶች አንድ ሴት ከየት ነው የመጡት እነዚህ ሰዎች? እነዚህ ከስማዳ ነው የመጡት፣ ወገዳ ከተማ። ምንድን ነው ስ የተፈጠረው? ይንገሩኝ። ጠዋት እንደ ማንኛውም ህዝቡ ወጥቶ ሰልፍ አድርጎ ያቅም ዛሬ ወጣ ሰልፍ ካደረገ በኋላ በሰላም ሰልፉን ጨርሶ ወደ ቤቱ ለመግባት ሲሞክር የከተማው ወይም የወረዳው የጸጥታ ዘርፍ ኃላፊ የሚሊሻ ኃላፊ አቶ ደመቀ ይባላል ሰው ገደለ። እሱ ያንን ሰው ከገደለ በኋላ የተደረገው ምንድን ነው? ከተማዋ ውስጥ ያሉ የአርሶ አደር ታጣቂ ወይንም በስማቸው ጉጅሌ ነው የሚባሉት በየቀኑ መቶ መቶ ምናምን ብር እየተከ የሚከፈላቸው ወታደርም አይደሉም። እርሻቸውን ሰብላቸውን መሰብሰብ አቁመው የመጡ አርሶ አደሮች ናቸው። እነሱ ናቸው እንትን እያደረጉ ያሉት። ከዛ ምን ሆነ? ከዛ በኋላ እነዚህ ሰዎች መጡ፣ ግድያ ጀመሩ። በፍጹም እንደዚህ አይነት ተኩስ ተደርጎም አይታወቅ። ዝም ብለው ቀጥታ ወደ ህዝቡ ነው የተኮሱት በዚህ ወቅት መጀመሪያ ላይ እኛ ከቁፍለኛው ጋር እስከምንመጣ በአምቡላንስ ወደ ደብረ ታቦር እስከምንመጣ ድረስ አራት ሰው ሞቶ ነበረ። ስንት ሰው ነው በአጠቃላይ የሞተው ማለት ነው? በጠቅላላ እኔ እዛ ወረዳው ላይ እስካደው ድረስ አራት ሰው፣ እኔ ከመጣው በኋላ ሰባት ሰውን እንደ ሞተ አሁን ተደውሎ ተነግሮኛል። ሰባትና አራት አስራ አንድ ሰው በቃ እልቂት ነው። የትም ከተማ አልተደረገም እስካሁን እልቂት። ትንሽ ከተማ ነች ከተማዋ። እርስዎ የት ነበሩ ይሄ ሁኔታ በተፈጠረበት ጊዜ ከተማ ውስጥ ነበርኩ የነበርኩኝ። ምን እያደረጉ ነበረ? ያው እንደ ማንኛውም ሰው ሰልፍ ላይ ነበርኩኝ። ሰልፉን ኦልሬዲ ጨርሰን ወደ ቤት በመግባት ላይ እያለሁ ተኩስ ሰማን። ተኩሱን ሰምተን ስንወጣ ከዛም ከዚህ የወደቁ ሰዎች አገኘ ነው። ብዙ ሰው ነበር እንደ መንገድ ላይ ያን ጊዜ ሰልፍ ላይ መጀመሪያ ላይ። አዎ መጀመሪያ ላይ የነበረው ሰው ከመሀል ከተማ አንስቶ ወንደርበር የሚባል የኤፍ ኤች አይ ቢሮ አለ፣ ከሱ አልፎ ድረስ ረጅም ሰልፍ የያዘ ነበር። ከዛ በኋላ ባንዲራ ቀየሩ። ባንዲራ ቀይረው የአስተዳደሩን ግቢ ውስጥ በመግባት ባንዲራ እንቀይራለን አንቀይርም የሚል አይነት ነገር ኦልሞስት ከጨረሱ በኋላ ነው እንግዲህ ይሄ የሚሊሻ ጽህፈት ቤት ኃላፊው አቶ ደመቀ የመጀመሪያውን ጥይት ያሳረፈው። እሺ ንገሩኝ፣ አሁን እሱ ጋር ባንዲራ እንቀይራለን አንቀይርም የሚለው ጭቅጭቅ ማለት ምን ማለት ነው? እንዴት ተነሳ? የምን ባንዲራ ነው የሚቀየረው? አዎ፣ ባንዲራ ማለት አሁን በኢህአዲግ ሁኔታ ምልክት ያለው ባንዲራ ኮከብ ያለበት ኮከብ ያለበት። አዎ እሺ። ህዝቡ ኮከብ ያለበትን አውርዶ ኮከብ የሌለበትን ሲሰቅል ነው ተኩሱ የተጀመረው። ማን ነው አውራጁና ሰቃዩ? ህዝቡ ነው ህዝቡ ነው። በሙሉ የከተማው ህዝብ ጥያቄ ነበረ ያ ባንዲራ እንዲወርድ መጀመሪያ ተነስቶ የነበረ ያው እንግዲህ፣ የነበረው ምንድን ነው፣ ወጣቱ ሰልፉን ሰዎች ያሰማ ቆየ። ከዛ በኋላ ያ እዛ ላይ የነበረውን ባንዲራ አውርዶ እጁ ላይ የነበረውን ወይንም አረንጓዴ ቢጫ ቀይ ምልክት የሌለበትን ባንዲራ ሊሰቅል ሲሞክር ነው እንግዲህ ተኩሱ የተጀመረው። እዛ በኋላ እነዚህ በቀን መቶ ብር የሚከፈላቸው ሚሊሻዎች ከአርሶአደሩ የወጡ የአርሶአደሩ ወገን የሆኑ ሚሊሻዎች በመቶ ብር ብለው ነው ይህንን ግድያ የፈጸሙት። የት የት ነው ከባንዲራ ጋር የተያያዘ ችግር የተፈጠረው? እንግዲህ ያው ምንድን ነው ከባንዲራ ጋር የተያያዘ ችግር የተፈጠረው፣ ከዚህ በፊት ህዝቡ የሚለው አለ የመጀመሪያው የህዝቡ ጥያቄ አንዲራንስ ስንናድርግ ከዛ በተረፈ ከወልቃይት ጋር የተያዘ ጥያቄ አነሳ። ከድንበር ጋር የተያዘ ከድንበሩ ብቻ አይደለም፣ የመንግስት ለውጥ ያስፈልገናል፣ ከዚህ በኋላ ስርዓቱ ሊመራና አይገባም የሚል አነሱ። ከዛ በተረፈ በኦሮሚያ እና በሌሎችም አካባቢዎች በኢትዮጵያ ህዝቦች ላይ የሚደረገውን ግድያ እናወግዛለን የሚል ጥያቄም ነበራቸው። እንግዲህ ምን እያደረጉ በሰላማዊ ሁኔታ አንድን ድንጋይ ሳይወረወር አንድን ንብረት ሳይወድም ነው ይሄ ነገር ሲካሄድ የቆየ የነበረው። በመጨረሻም በሰው ሰው ባለመሞቱ የተበሳጨው የከተማዋ ሚሊሻ ጽሕፈት ቤት ኃላፊ አቶ ደመቀ ጌትነት እሱ ነው የመጀመሪያውን እርምጃ በአንድ ሰው ላይ በመግደል የጀመረው። እሳቸው የጸጥታ ኃላፊ ናቸው አሉኝ? ወይስ የሚሊሻው ዘርፍ ኃላፊ ናቸው? የሚሊሻ ኃላፊ ናቸው። የጸጥታው ኃላፊ አቶ ይስማው ነው የሚባሉት። እሳቸው የሚሊሻ ጽፈት ቤት ናቸው። ወደ የት ሆስፒታል ተወሰዱ? ወዲያው እነዛ ሰዎች የቆሰለ ሰው ቁጥር ይታወቃል ለመሆኑ እስኪ አሁን መጀመሪያ ላይ የመጡትን ለአምድብን ልህድ የደብረ ታቦር ሆስፒታል የጻፈውን እሺ፣ ቁጥር ወጤ ይላል። ወገዳ ጤና ጣቢያ ማለት ነው። ዝባር ሁለት አምሳ ሰባት አንድ መቶ አምሳ ሰባት ዝባር አራት ቀን ሀያ ሶስት አስራ ሁለት ዜሮ ስምንት ይላል። የቁስለኞች ስም ልንገርህ አሁን መጀመሪያ ላይ የተላኩት እሺ፣ አገሬ ጌትነት አገሬ ጌትነት ሆዷ ላይ ነው የተመጣችው ነው የሚለው ጌታዬ ጸጋ ወንድ ነው ግራጭኑ ላይ ነው ጌትነት ሞገስ ቀኝ እጁ ነው ሸርነት ሽፈራው ግራጎኑ ነው ሙሉ ምናለ ግራግሩ ነው ክንድዬ ታምር ግራጎኑ ነው ሀብታሙ ማሬ ጀርባው ላይ ነው ይሄ የተመታው አብራራው አለም ነው ይሄ ኦልሬዲ ሞቷል የውሃ ጽፈት ቤት ላይ ነው ጥጡ ላይ ይላል ዳሻው ተስፋዬ ግራግሩ ነው አዝመራው አስመራው አይነበብም። ያባትሽን ጀርባው ላይ ነው። አበረ ያሲን ፊቱ ላይ ነው። አገጡ ላይ አወቀ ገላ ነው እግሩ ላይ ነው ፊርማ አለ አንገረኝ አበበ መኮንን ይላል የስማዳ ወረዳ ጤና ጣቢያ ባለሙያ ሪፈር አድርጎ የጻፈው ስንት ሰው ነው ማለት ነው? እዛ ጋ አሁን ዝርዝሩ ላይ የሚያዩት ዝርዝሩ ላይ ስንት ሰው ነው? አሁን ዝርዝሩ ከተጻፈ በኋላ ቦታው የቀሯሉ ወደዚህ ያልመጡ ግን፣ እሱ አሁን ዝርዝር ላይ የስንት ሰው ስም አለ? አሁን እስቲ ይቁጠሩን፣ አይንገሩኝ። አስራ ሁለት ሰው ነው አሁን ዝርዝሩ ላይ ያለው። ዝርዝሩ ላይ ካሉት መካከል ነው እዛ የሞቱ ያሉት የሞቱ ያሉ እዛ ነው። አንደኛ ሁለት አምቡላንስ ነው ያለው። እሺ፣ አንዱ አምቡላንስ በአንዱ ዙር ሶስት ሰው አንዱ አምቡላንስ በአንዱ ዙር ሶስት ሰው ነው ይዞ የመጣው ሌሎችን ይዞ መምጣት ስላልቻለ ደም ፈሷቸው ጥምር ነው እየሞቱ ያሉ እስከ ደብረ ታቦር ስንት ኪሎ ሜትር ነው በማድራ ከደብረ ታቦር መቶ አምስት ኪሎ ሜትር ይሆናል ብዬ ገምታለሁ መቶ አምስት ኪሎ ሜትር እስኪሄዱ ድረስ እርዳታ አላገኙም ዝም ብለው ደማ ሰውነታቸው ልብሳቸው በደም እንደተነከረ ነው በሐኪም ቤት በመጣፍ እየተቆረጠ ነው። ልሳቸው የወጣላቸው የከተማይቱ ሌሎች ባለስልጣናት የተናገሩት ነገር አለ እንዴ? እስካሁን ድረስ የከተማዋ ባለስልጣናት የተናገሩት ነገር የለም። እኛም ቀጥታ ከዛ ጋር የተያዘውን ሳይሆን ሕይወቴ ማስረፍ ስራ ነው ለመስራቱ ወደ ደብረ ታቦር ተከተለን የመጣ ነው። እርስዎ ከዚህ ሰልፍ አዘጋጆች ወይም ከአስተባባሪዎቹ መካከል ኖት? ያሉት ያው ነዋሪ ነኝ። እንደ ማንኛውም ኢትዮጵያዊ ማንኛውም ሰው እንደሚሰማ ሁሉ ተሰምቶኝ ሰልፍ ላይ ወጥቻለሁ። ስለ ትናንትና ስለ ዛሬ ውሎ በቅርብ የሚያውቁትን እንዲነግሩኝ ወደ መላ ኢትዮጵያ አንድነት ድርጅት የሰሜን ቀጣና ኃላፊ አቶ ሙሉቀን አይናለም ደውዬ ነበር። ትናንትና ጀምሮ በአንገላ ከተማ ሶስት ሰዓት ላይ ተጀመረ። መፈክር እያሰማ መሀል አስፋልት አድርጎ ወደ አዲስ አበባ መውጫ በመሄድ የአዲስ አበባን መንገድ በመዝጋት የዳሽንቢራን ታፔላ በመንቀል መፈክራቸውን በማሰማት መሀል አስፋልት ዘው እየተመለሱ እንደገና ወደ ማዶ ወደ ቀበሌ ሶስትና እና አራት ወደሚባለው በመጓዝ ላይ እያሉ አንድ ታጣቂ ሰልፈኛው ካለፈ በኋላ ተኩሶ አራት ልጆችን ያቆሰለ ከዛ በኋላ ያለው የሰልፉ ሁኔታ ትንሽ የመበሳጨትና ወደ ቁጣ ነገር ተቀየረ። ከዛም የመታውን ከፊሉ ሰልፈኛ ሄደና ታጣቂው ቤት የማቃጠል ስራ ተሰራ። ይሄ ትናንትና ነው የሆነው፣ የትናንት ነው ነ ሁድናው እዛ ቀጥለው እንደገና ከፊሉም ተመልሶ የዳሽንን ታብ አርማ ፖስተሩን አቃጥሎና ወደ ማረሚያ ቤት አካባቢ ደርሰው የመመለስ ነበረ ጥላቸው አሁን በአጋጣሚ የዳሽንን ፖስተር የለጠፈ አንድ ግሮሰሪ ባለቤት አንሳ ሲባል አላነሳን በማለት ያው ከቤተሰቡ ጋር በመሆን ጥይት ተኮሱ። በዚህም የተነሳ ቤተሰቡ ጭምር ነው ባለቤቱም ራሱም ነው የተኮሱ ወደ ህዝቡ። በዚህን አጋጣሚ አንድ ስድስት ሰው ተጎዳ። ከእነዚህ ውስጥ አንድ በከፍተኛ ጉዳት፣ አንደኛው አለፈ። እንደገና ለዛ ለግሮሰሪ ባለቤቱ ፖሊስ ነው ጥቂት ሲያቀብል የነበረ አንድ የፋርማሲ ባለሙያም እንደዚያው ህዝቡ እርምጃ ወሰደበት። እሱም ማታ ሶስት ሰዓት ላይ ህይወቱ አልፎ ህዶ ወደ ሀገር ቤት ተቀበረ። ገጠር ላይ የሁለት ሰው ህይወት ጠፋ ማለት ነው። ትናንት ትናንት የሁለት ሰው ህይወት ጠፋ ዳንግላ ላይ። አዎ። እንደገና የሚኒባስ ነበረችው የዚሁ ኢንስፔክተሩ ባለግሮተሪው የዚያ ልጅ ህይወት እንደዚህ ወዲያው ከሆስፒታል ደርሶ ሲመለስ ህይወቱ ማለፍ ሲሰማ ከመናኸሪያ ወጣ። መኪናዋም ተቃጠለች። ሚኒባሷ የኢንስፔክተሩ። ማን ነው አቃጣዩ? ህዙ ነው። የመጀመሪያው ግድያም እንዴት ነው የተፈጸመው? ባለ ግሮሰሪው ነው የዳሽን ቢራን ምልክት ታኬላ አንሳ ሚሉት አላነሷን በሚል ነው የተፈጠረው። ንትን ሰውየው ዝም ብሎ ተኩስ ከፈተ ወይስ የተፈጸመበት የኃይል እርምጃ ነበረ? ተኩስ ከፈተ ወደ ሰልፈኛው። ለምን ተኩስ ከፈተ መጀመሪያ? እሱ በኃይል ሊያነሱ የሞከሩ ሰዎች ነበሩ። ያንን ምልክት አንሳ ሲሉት አታነሱም በሚል ነው ያው የተፈጠረው። ከሰልፈኛው መካከል ነው ከሰው መካከል ነው የተገደለው ማለት ነው የመጀመሪያው ሰው። አንደኛው አንደኛው እነሱ ተኩሰው የገደሉት ነው ሁለተኛው ግን ከ ከኢንስፔክተር ጋር ጋር የነበረ ጥይት ሲያቀብል ታይቷል የሚባለው እንግዲህ፣ በወቅቱ በዛ ለ ኢንስፔክተሩ ኢንስፔክተሩ የለም። በአካባቢ እንዴት ነው እሱ ደግሞ የተገደለው? እንዴት ነው ጉዳቱ የደረሰበት? ህዝቡ ነው ያው ደብድቦ ነው ያው ው ነው በመቀጥቀጥ ነው። ያው ሌላ የደረሰ የመቁሰል አደጋ እንደዚህ አይነት ነገሮች አሉ። ወደ ስምንት ሰው ቆስሮ በመታከብ ላይ ይገኛሉ። በፍሽት አለ የጸጥታ ኃይሎች አልገቡም። በዚህ መሀል ፖሊስ ፖሊስና የጸጥታ ኃይሎች አሉ። ያው እነሱ ወደ ህዝብ የተኮሱ ነገር የለም። መከላከያም ህዝባዊ ፖሊስም አልተኮሱም ወደ ህዝብ በሌሎች እሳ አካባቢዎች ምን በሌሎች አካባቢ ያው አዲስ ቅዳም ታጠጣል ከሆን ወረዳ ላይ ትናንትና ና ሶስት ሰዓት ላይ የወጣ ህዝብ ተቃውሞውን እያሰማ ወደ እንጅባራ በመሄድ እንጅባራ ላይ ሰልፉን ብትኝነቱ ሲያሰማ ውሎ አስራ ወታቱ የተመለሰው በዚህ አጋጣሚ ግን እንጅባራ ላይ የአራት ሰው ህይወት አልፏል። በተጨማሪም ዛሬ ብሎ እንደገና ሶስት የሶስት ሰው ህይወት አልፏል። እዛው እንጅባራ እንጅባራ የሰባት ሰው ህይወት አልፏል። እንዴት ነው ደግሞ እሱ ማለት ነው? እንዴት ነው ደግሞ እሱ የሆነው ግጭት ነው ማለት እየተደበቁ ነው የመስቷቸው እነሱ መከላከያ ይሁኑ ታጣቂ ይሁኑ አይታወቅም። ያው ሲወድቁ ነው የሚታየው። ያሉ መረጃው ከህዝቡ ነው ይሄ ሰው የሞተው ወይስ ከታጣቂዎች ነው? ከህዝቡ ነው። ከህዝቡ ነው። ምን ሲያደርጉ ነበረ እነዚህ የተገደሉ ሰዎች በተተኮሰባቸው ጊዜ ያው ሰልፍ ነው፣ ተቃውሞ እያሰሙ ሲሄዱ ነው። የዛሬዎቹ ግን አንድ የሚኒሻ መምሪያ ኃላፊ ትላንትና ተኩሶ ሰው ገድሏል። የእሱን ልጅ ለመግደል ወደ ቤት ሲሄዱና ቤቱ ለማፍረስ ሲሄዱ ከመከላከያዎች ጋር ነው ብጭት የተፈጠረው። ሌላው ደግሞ የባህዴን ጽህፈት ቤትን ለማቃጠል ያንን ለማፍረስ እና ለማቃጠል ሲሄዱ ነው ከዛ ላይ መከላከያ ጋር ነው የተመቱት። እንጅባራ እና ቤቱ ተቃጠለ ቤት ው ያው ከስርዓቱ ጋር ቀጥታ ግንኙነት ያላቸው ሁለት ቤቶች ተቃጥለዋል። የባህዴን ያሉኝ ጽህፈት ቤት ተቃጠለ። እሱ እስከ ትናንትና ድረስ እንዳልተቃጠለ ነው። ዛሬ ነው መሰለኝ የገዳዩን ልጅ ለመግደል ሲሄዱ ነበረ ግጭት የተነሳው ያሉኝ። አዎ፣ ዛሬ ነው። እና ልጁስ እንዴት ነው? ሌላ የደረሰ ነው? ተገሏል ነው ያሉኝ። ብዙ ብዙ ገሎታል ነው ያለኝ ኢንፎርሜሽን። አባትየው ምንድነው ኃላፊነታቸው? የጸጥታ ዘርፍ የመምሪያ ኃላፊ ነው የዞኑ። አቶ ታፈሬ ይባላል። እና ተኩሶ እንደገደለ ያው ህዝቡ በእይታ ውስጥ ስለገባ ነው። ይህ ጥርምዛ ሊወጠ እንጂ ባራ የጸጥታ ላፊ ናቸው ማለት ነው? አዎ የዞኑ የአስሮ ወረዳ ማለት ነው። እነዛን ሰዎች ተኩሶ የገደላቸው ማን እንደሆነ ይታወቃል? አይ አይታወቅም ያው መከላከያ አለ ፌዴራል እንዳለን ነው። እዛ ዛሬ ሞቷል ያሉኝ ሰው ስንት ነው? እንጂ ባራ ላይ ሶስት ሰው ነው እስካሁን ድረስ። ሶስት ሰው የሚሉኝ ከሰልፈኛው ውስጥ ነው ከዛ ከአጥቂዎቹ ውስጥ ነው ወይስ? ደግሞ ይሄንን ልጅ ሳይጨምር ማለት ነው? የአቶ ታፈረን ልጅ ሳይጨምር ማለት ነው? ሳይጨምር ሳይጨምር፣ አራት ሰው ነው ማለት ነው። በጠቅላላው አራት ሰው ማለት ነው። ስለዚህ ትናንትናና ዛሬ ስንት ሰው ነው የተገደለው ማለት ነው? እንጂ ባራ ላይ ስምንት ሰው፣ ስምንት ሰው ማለት ነው ሳግት አለቀ። አዲስ ቅዛም ወረዳ ላይ የአንድ ግለሰብ ቤት እና መኪና ተቃጥሏል። እንዴት ተቃጠለ? እሱ ቤት ያው ከስርዓቱ ጋር በሚለው ግንኙነት አለው በሚል ነው ያው መሬት ጋር አግባብ ወስዷል እና እንደዚህ አላለማበትም የሆነ ከዛ ጋር በተያያዘ ነው ያው ያቃጠሉት። መኪናና ገልባጭ መኪናና ቤቱን ነው ያደረጉበት። ምን ሆነ? መኪናው ተቃ- አቃጥለውታል። ሰውየውስ ደህና ነው? ሰውየው ሰውየው የለም፣ በአካባቢው የለም። እንግዲህ ዛሬ ዳንግላ ላይ ከስርዓቱ ጋር ስርዓቱን ሽፋን በማድረግ በህዝብ ላይ በደል ሲፈጽሙ የነበሩ ናቸው ናቸው በማለት ህዝቡ ወደ ስድስት ቤቶች አቃጥሏል። ዳንግላ ውስጥ አዎ። የማን ቤቶች ናቸው እነዚህ ቤቶች? የመንግስት ሹማምንት ናቸው። ያው ስማቸውን መገለጽ ያስፈልጋል። አዎ፣ በእጅ ካለ አንደኛው ከንቲባው ነው የሙላት እሸቱ ይባላል። ዳዊት ብርሃኑ የብአዴን ጽ/ቤት ኃላፊ፣ ያለው ዘለቀ የደንብ ማስከበር የስራኤሌት መሪ፣ ኢብሬ መሀመድ የሚባል የቀበሌ ምክትል ስራ አስኪያጅ፣ መንግስት ሴዳኛው የህንጻ ሹም እና የአገልግሎት ጽበት ቤት ስራ ተወካይ ስራ እነዚህ ቤቶች እንደገና ሳጅን አየ ነው የሚባል ትራፊክ እነዚህ ናቸው እነዚህ ቤቶች ዛሬ ተቃጥለዋል ሌላ የተወሰደ እርምጃ አለ የሀይል እርምጃ የሚሆን ምንም የሀይል እርምጃ የለም ያው መከላከያም ፌዴራልም አለ ያው ጥቂት አልተኮሱም ግን አሁን ይሄን እርምጃ እየሰጠሁ ባለበት ቦታ ላይ ያው የተወሰነ እንትን አለ ግጭቶች አሉ ከገጠር የመጡ ምትሁን ለመቀላቀል የመጡ ሰልፉን ለመቀላቀል የመጡ አሉ። ከእነሱ ጋር የተወሰነ ግጭት እንዳለ ነው አሁን እየተነገረኝ የነበረው። እሺ። እና ትንሽ ሰው ሳይጎዳ እንዳልቀረ ነው ያው ያለኝ መረጃ። ጉዳት ማለት ያው ተኩስ አለ፣ ወደ ሰው ተተኩሷል ነው የሚሉት። ያው ያልተጨናከረ ስለሆነ ነው። እሺ፣ እንጂ ሰው እንደተጎዳ ነው ያለው ነገር። ድርቤቴም ድርቤቴም ያው ድርቤቴም መራዊም ከፍተኛ የሆነ እንትን አለ። እነዚህ ነው፣ ይህን ነው የሚመስለው እንግዲህ ስማዳ አካባቢ ስላለው ሁኔታ የደረሱት መረጃ አለ? ስማዳ ለጊዜው አልደረሰኝም። አንበሳሜ ደው ጎንደር አንበሳሜ የሚባል ዛሬ አውሰልፍ ለናቸው እርስዎ የሰሜን ቀጠና የመኢያድ ኃላፊ ነዎት አይደለም? እሺ፣ አቶ ሙሉ ቀን አንድ እስቲ ጥያቄ ላንሳሉት። ይሄ ሁኔታ አሁን ስንመለከተው ወደ ኃይል ሁኔታዎች፣ ወደ ግጭት ሁኔታዎች እየገቡ እየተባባሰ ያለ ነው የሚመስለው። ለምሳሌ ያህል ባንዲራ በኃይል ማውረድና መቀየር፣ ታፔላውን ማውረድ፣ ቤቶች ማፍረስ፣ ማቃጠል ልጅ ተገደለ፣ ያሉኝ አለ እና እንደዚህ እንደዚህ አይነት ሁኔታዎች አሁን እየሰፉ የመጡ ይመስላል በዛ አካባቢ እና ምንድን ነው ወዴት የሚወስድ ነው የሚመስሎት ይሄ ሁኔታ? መአድስ በዚህ ሁኔታ ውስጥ ምንድን ነው እያደረገ ያለው? አዎ አሁን ይሄ እየተፈጸመ ያለው የሕዝቡ ቁጣ እንግዲህ ያው ገደቡን ማለፉን ነው የሚያሳየው። እንግዲህ ይህ ምንድን ነው መሆን አልነበረበትም። እንደዚህ አሁን የተው ህይወትም ሆነ የንብረት መውደም ምንም ፋይዳ የለውም። በሀገሪቱ ላይ የሚያመጣው ተጽዕኖ ቀላል አይደለም፣ ግን ምንም ማድረግ አይቻልም። ይሄ ነገር የሀያ አምስት ዓመት ብሶት እንደ መነሻ ሆነ እዚ አሁን የወልቃየትና የአማራ ነት የወልቃየት የአማራ ነት ጥያቄ እንደ መነሻ ሆነው ነው አሁን ይኸው ህዝቡ ቁጣ ላይ ዚያሊት ነገር ያደረገው እና ይህ በተቻለ መጠን መንግስት ራሱን ቆም ብሎ አይቶ በኃይል ይህን ነገር ከመጠቀምና ከመደፍተት ይልቅ ጥያቄዎችን ቆም ብሎ ቢያይና ወደ ድርድርና ተለያየ መንገድ የሚመጣበት ነገር ቢሆን ነው የሚመጣት የሚመስለኝ። ያ ካልሆነ ግን አሁንም የከፋ ነገር ነው የሚሆነው። በሁሉም አካባቢዎች ያለውን ሁኔታ አስመልክቶ ጠቅለል ያለ ማብራሪያ እንዲሰጡኝ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበን ጠየኩኝ። ስማዳ ልጀምር። እሺ፣ ስማዳ ዛሬ ይንጠዝ ወጥቶ ነበረ በተደረገው ሰላማዊ ሰልፍ ከፍተኛ የጸጥታ ኃይሎች በወሰዱት እርምጃ ስድስት ሰው ሲሞት ሀያ ሰው መቁሰሉ ለማወቅ ችያለሁ። ስማዳ ላይ ደውዬ ያነጋገርኳቸው ሰዎች ነበሩ፣ ደብረ ታቦርም ያነጋገርኳቸው ሰዎች ነበሩና መጀመሪያ አራት ሰው ሞቶ እንደነበረ ሆስፒታል ነው ያለሁት ብለው ነው የነገሩኝ። ደብረ ታቦር ሆስፒታል አራት ሰው ሞቶ እንደነበርና አሁን እዛ ከደረሱ በኋላ ሰባት ሰው መሞቱን ነግረውናል ብለው አስራ አንድ ሰው ነው የሞተው ብለውኝ ነበረ። ስማዳ ላይ ይሄ መረጃ ያለሁትም የእርስዎ ትንሽ ለየት ስላለብኝ ነው። ስድስት ሰው ነው የሞተው ነው ያለሁት የጻፉበት ድረስ መረጃውን ስድስት ሰው እንደሞተ መረጃ አለኝ። ከዛ በኋላ አምስት ሰው ተጨማሪ አለ ማለት ነው እንግዲህ በእነሱ አገላለጽ። እኔ ግን ያለኝ ዳታ ስድስት የሞተ ሀያ የቆሰለ ነው። ከቆሰሉ ሰዎች ምናልባት ወደ ሞቱት ሊካተቱ የቻሉ ሰዎች አሉ ማለት ነው በዚህ ግምት። እኔ ግን መረጃውን እስካሰባሰብኩበት ሰዓት ድረስ ስድስት የሞተ ሀያ ቁስለኛ ነው። ከደቡብ ጎንደር ሳንወጣ ወገራ ወረዳ ላይ እንደዚሁ አራት ከቀጥታ ኃይል ሶስት ከገበሬዎች በድምሩ ሰባት ሰው ሞቷል ዛሬ። መንገድ ዘግተው በሚደረገው የጸጥታ ኃይሎች ባለን አትገቡም፣ የተደረገው ትልቅልቅ ማለት ነው። ወዴት ትገባላችሁ? አትገቡም። ወደ ከተማዋ ገብተው ወደ ወገራ ወገራ ወረዳ ላይ ወደ ከተማዋ ገብተው እነሱን ለማስጨነቅ ወይም እድሉን ለመበተን ሰልፉ እየተ ህዝቡን ለመበተን ገበሬውም ወደ ከተማ እንዳይገባ ለማድረግ ይሄ ነው የተደረገው። አራት የጸጥታ ሰው ከጸጥታ ኃይሉ አራት ሰው ተገድሏል ብለው ነበርና እንዴት ሊገደሉ ቻሉ እነዚህ ሰዎች? በህዝቡ በአመፁ ውስጥ ነው እንግዲህ በሚያደርጉት ተኩስ ልውውጥ ያው ህዝቡም በወሰደ ያጸፋ መልስ በድንጋይ ይሁን በዱላ እንትኑን አላወቅኩም እንጂ ከጸጥታ ኃይሎች አራት ከገበሬዎች ሶስት እና በድምሩ ሰባት ሰው መሞቱን ነው ያጠራ። የተኩስ ልውውጥ ነበረ ነው የሚሉኝ። አ ከፍተኛ የተኩስ ልውውጥ እንደነበረ ነው መረጃ ያለን። ማለት ከሁለቱም በኩል ሲተኩሱ ነበር ማለት ነው? ከሁለቱም በኩል አዎ፣ ከህዝቡም ከጸጥታ ኃይሉ ስለዚህ ሰው መካከል የታጠቁ ሰዎች ብረት የያዙ ሰዎች ነበሩ ማለት ነው። ገበሬዎች መሀል የታጠቀ ሰው የለም ማለት አይቻልም። ገበሬ እንደምታውቀው፣ የአማራ ማህበረሰብ ከመሳሪያ ጋር ቁርኝት ያለው ነው። ፍቃድ ያላቸው ገበሬዎች ታጣቂ ሊኖሩ ይችላሉ፣ ከሌ ብለን ማስቀመጥ ባንችልም። ግን ከህዝቡ ሶስት ሰው ሲጎዳ ከነሱ አራት ሰው እንደተጎዳ ነው ያለን መረጃ። ወደ ምዕራብ ጎጃም ስንመለስ አዊ ዞን ዳንግላ ወረዳ ላይ የከንቲባውን ቤት አቃጥለዋል። የመሬት አስተዳደሩ ቤት አቃጥለዋል። የከንቲባው ቤት በሪሞት የሚከፈቱ ቤት እንደነበር ነው የነገሩት። ወደ አምስት ቤት ተቃጥሏል ዳንግላ ላይ ማለት ነው። ህዝቡ ሆ ብሎ ወጥቶ እነዚህ ሰዎች ንብረታቸው ላይ እርምጃ ወስዶባቸዋል። በትናንትና ዕለት በተደረገው ሰላማዊ ሰልፍ ወይም ትዕይንት አንድ የወረዳው ፖሊስ ወንጀል መርማሪ ሆቴል ነበረው። ሆቴሉ ላይ ወደ ሆቴሉ ሰዎች ወደ ኔ ሆቴል ይመጣሉ ብሎ አስቀድሞ ሚስቱ በሽጉጥ እሱ ደግሞ በነፍስ ወከፍ መሳሪያ ወይም በክላሽ ቤቴ ሊያጠፉ ነው ብሎ ወደ ህዝቡ ሲተኩስ ነበረ። ለመንግስትም ሳይሆን ለህዝቡም ሳይሆን ያስብ የነበረው ለማን ነው? ለራሱና ለሀብቱ ነበር ማለት ነው። በዚያ ህዝቡ ሰብሮ በመግባት ከቤት ውስጥ ቤቱን ንብረት አውጥተው ለማቃጠል ወደ ቤት ውስጥ ሄዱ። በቤት ውስጥ ሀምሳ ባለ ሀያ ሊትር ዘይት፣ ሀምሳ ኩንታል ስኳር አንድ ወንጀል መርማሪ ፖሊስ ቤት የተገኘው ማለት ነው። የንግድ ቤቱ እና ምን ተፈጠረ? ቤቱን አቃጥሎታል ህዝቡ። ያው እሱም ሰው ገድሏል፣ ከእነሱም ጥይት ሲያቀብል የነበረው አንድ ሰው ሞቷል። ከህዝቡም ወደ ስምንት ሰው ቆስሏል፣ ሁለት ሰው ሞቷል። ያንን በቁጥጥር ስር አውለው ቤቱን፣ ሆቴሉን፣ የንግድ ቤቱን አውድመው ሄደዋል። ሁለት ሰው ከህዝብ አንድ ሰው ደግሞ ለፖሊሱና ለሚስቱ ጥይት ሲያቀብል የነበረውን ህዝቡ እርምጃ ወስዶበታል። በድምሩ ሶስት ሰው ሞቷል ማለት ነው እና አምስት ቤት ወድሟል። ዛሬ የመንግስት የክልሉ ባለስልጣኖች የሹማምንቶቹ ቤት ፍትህ በኢትዮጵያ የለም፣ ሙስና ነግሷል፣ ማዲና ያስተዳድረንም የሚል መፎክሮችም ሁሉ ያሰሙ እንደነበር ያስተጋቡ እንደነበር ነው እዚህ ላይ የምናየው ከዙ ከሀዊዞን ሳንወጣ ቻግኒ ላይ ደግሞ አንድ ሰው ሞቷል፣ ዘጠኝ ሰው ቆስሏል። አሁን አንተ ከደወልክ በኋላ ከመጀመሪያው ስልክ በኋላ አንድ ሰው እንደሞተ ደግሞ ነግረውኛል። በድምሩ ሁለት ሰው ሲሞት ወደ ስምንት ሰው ከቆሰሉት ውስጥ አንድ ሰው ሲሞት የቆሰሉት ስምንት ሰዎች ቻግኒ ላይ አለ። በምን ሁኔታ ነው እነዚህ የተገደለውና የቆሰሉት ሰዎች? ሰልፍ ወጥቶ ነው እምቢተኝነት፣ ህዝባዊ እምቢተኝነት ግጭት ነበረ ወይስ ዝም ብሎ ተተኮሰባቸው? እንዴት ነው የተፈጠረው መጀመሪያ ሁኔታው? ሰልፉን ለመበጠን የመተከል ዞን ጸጥታ ሰዎች የወሰዱት እርምጃ ነው። ሰልፉን ለመበጠን ተኩሰው ነበር። በተኮሰ ጥይት ሁለት ሰው ሲሞት ስምንቱን አቁስለዋል። በነዚህ ዙሪያዎች በአጠቃላይ በአማራ ክልል በዚህ አይነት ሁኔታ ነው። አሁን ባህር ዳርም አካባቢ ከፍተኛ ውጥረቶችና የጸጥታ ሀይል እየገባ እንደሆነ ምንም አይነት እንቅስቃሴ ማድረግ እንደማይቻል ነው እየነገሩኝ ያለው። ምን ማለት ነው? ምንም አይነት እንቅስቃሴ ማድረግ አይቻልም። ሰው በሰላም መንቀሳቀስ ወይ አንድ፣ ሁለት፣ ሶስት ሆኖ መሄድ አይችልም። ወጣቱ ቆሞ መነጋገር አይችልም። በየቀበሌው እየዞሩ ወጣቱን እየለቀሙ በመኪና እየጫኑ እየወሰዱ እንደሆነ ነው አሁን የደረሰኝ መረጃ። ባህር ዳር በዚህ አይነት ሁኔታ ውጥረት መቅሶባታል። ከዛ ባሻገር እንግዲህ የእኛ ድርጅታችን መያድ ጠቅላላ ያለ መግለጫ አውጥቷል ዛሬ። የአቋም መግለጫ ምንድን ነው? በዚህ የአቋም መግለጫ ላይ ያው መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ለኢትዮጵያ ህዝብን ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድ እና ወደ ትግሉ በሀላፊነት እንደሚገባ አስምሮበታል እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንቀላቀል የምንማራ ለመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል ድርጅታችን። ሰለሞን፣ አቶ ሙሉጌታ እነዚህ ሁኔታዎች ቀስ በቀስ ወደ ኃይል ልውውጥ እየካሄዱ ናቸው። እንደነገሩኝ የተኩስ ልውውጦች ሁሉ እስከ መደረግ የደረሱባቸው ሁኔታዎች አሉ። ትናንትናም ከትናንትና ወዲያም እንዳብራሩልኝ ቡሬዳሞትን በመሳሰሉ አካባቢዎች፣ ኮሶበርን በመሳሰሉ አካባቢዎች ዛሬም ወገራም ላይ በአዊ ዞን የከንቲባውን ጽሕፈት ቤት መቃጠል እና ሌሎችን ቤቶችን መቃጠል አስመልክቶ ቀስ በቀስ ወደ ኃይል ግብግብ ወደ ኃይል ልውውጥ እየተገባ ያለ ይመስላል። በጸጥታ ኃይሎችና በሰው በሰልፈኛው መካከል ከሰላማዊ ሰልፍ ይልቅ ወደ ግጭቶች እያመሩ ያሉ ሁኔታ ያሉ ነው የሚመስለው። ይህንን ሁኔታ መያድ እንዴት ነው የሚገነዘበው? ይህን ሁኔታ ምንድን ነው ከዕለት ወደ ዕለት። ለዚህም ነው ሰላማዊ እርቅና የሽግግር መንግስት ለሰላማዊ እርቅ ብሔራዊ እርቅ ያስፈልጋል። ለዚህም የሰላምና የእርቅ መንግስት ሊቋቋም ያስፈልጋል ብሎ መያድ የሚያምነው ለዚህ ነው። በየትኛውም አቅጣጫ ሁለት ነገሮች አሉ። የሀይል እርምጃ ሲወሰድ ከአስለቃሽ ጭስና ከውሃ እንዲሁም ሰውም ሊጎዱ ከማይችሉ ነገሮች ላይ ያለፈ እርምጃ ከተወሰደ በማህበረሰቡና በመንግስት ውስጥ ምንድነው የሚፈጠረው? ቂመኝነት ወይም በቀለኝነት ነው የሚፈጠረው። ህዝቡ በሚወሰድበት እርምጃ አሁን ወደ በቀል ውስጥ እየገባ ነው ባገኘው አጋጣሚ ወደ በቀል እየገባ ነው እየሄደ ያለው። ለዚህም ነው አስቸኳይ አፋጣኝ መፍትሄ ሊወስድ ያድ ይገባል፣ መፍትሄ ሊሰጠው ይገባል ብሎ መያድ የሚያምነው ለዚህ ነው። በዚህ ከቀጠለ ህዝቡ ወዴት እየሄደ ነው? የመንግስትን አካላትና የመንግስት ኃይል ባየ ቁጥር ወደ በቀለኛነት እያመራ ነው የሚችለው ። እሱ ግን ለችግሩ መፍትሄ ከመውሰድ ይልቅ ከመፍጠር ይልቅ እንደውም የአማራና የትግራይ ማህበረሰብ አስመስለው እስከ ማቅረብ ድረስ የሚፈልጉ የባድንም ሆኑ የ ሌላው አመራሮች እንዲህ አይነት ስሜት ነው ያላቸው። ይህንን ደግሞ መያድ አጥብቆ ነው የሚያወቅ። የትግራይ ማህበረሰብ እና የአማራ ማህበረሰብ በሃይማኖትም፣ በባህልም በአሚቻ በጋብቻ ተሳስሮ የኖረ እስከሆነ ድረስ ይህ ነገር በሁለቱ ማህበረሰብ ይፈጠራል ብሎ መያድ አያምንም። ምናልባትም አሁን በሚያደርጉት ርካሽ የፖለቲካ ፍርፍ ለማግኘት በሚያደርጉት ቅስቀሳ ይሄ እንኳ ይሄ ሁሉ እንዳይፈጠር መያድ ያስተነቅቃል፣ ለህዝቡም ጥሪ ያቀርባል። የማህበረሰብ ግጭት አይደለም፣ የለውጥ ፈላጊዎች እና የፍትህ ፈላጊዎች የነፃነት ፈላጊዎች መብታችንን እናስከብራለን ብለው ህዝቡ ስለ መብቱ የሚያደርገው ትግል ነው። እና ይህም ነገር እንዳይፈጠር ትግሉ ከሰላማዊ መንገድም ፈቀቅ እንዳይል መያዝ ጥሪውንም ያቀርባል፣ ያስጠነቅቃለን። ህዝቡ እያደረገ ያለው በሌላ መልኩ የጸጥታ ኃይል በሚወስደው እርምጃ ራሱን የመከላከል ሂደት ነው። አሁን ህዝቡ ባገኘው ባፈርም፣ በድንጋይም፣ በሌላም ነገር ወደዛ ወደሚያጠቃው ተኩሶ ወደሚገለው ኃይል የመወርወር እርምጃ የመውሰድ ሂደት የሚያሳየው እነሱ የሚጠቀሙት በጣም ከአቅም በላይ በሆነ ፓወር ስለሚጠቀም መንግስት ያንን እራስን የመከላከል ህዝቡ የሚወስደው አማራጭ ነው እና እቺ ሀገር ወደ አልተፈለገ ሁኔታ ከአቅም በላይ ወደሆነ ሂደት እንዳትገባ መያድ ከወዲሁ ጥሪውን የሚያስተላልፈው በተደጋጋሚ አንድ እንዲያጣሩልኝ የምፈልገው እንጂ ባራ ላይ የጸጥታ ኃላፊውን ልጅ ለመግደል ሲሄዱ የተገደሉ ሰዎች አሉ ተብሏል። ተኩስ ተከፍቶና ልጁም ተገደለ ነው የሚሉኝ ሶስት ሰዎችም ሌሎች ተገድለዋል ብለው ነግረውኛል። እና ትናንትናም ደግሞ እንደዚሁ የተገደሉ ሰዎች ነበሩ እዛው እንጅባራ ከተማ ውስጥ ብለውኛል። እና እስቲ እነዚህንም መረጃዎች ያጣሩልኝ በተጨማሪ አጣራለውም የተጣራም ነው። የጸጥታ ዘርፍ ኃላፊው ወይም የሚኒሻ ዘርፍ ኃላፊው ኮሶበር ላይ ከቲቪዲን እና ኮሶቨር አንድ ላይ በወጣ ጊዜ የኃይል እርምጃ እንዲወሰድ ትዕዛዝ ሰጥቶ ስለነበረ ከታጣቂዎች የተተኮሰ ጥይት ነው ብሎ ህዝቡ እርስ በርሱ ባገኘው መረጃ መሰረት ይህንን የኃይል እርምጃ እንዲጠቀሙ ያደረገው አዛዡ ነው ብለው በማመን ወደ ቤት እሱን ፍለጋ ሲሄዱ ልጁን አግኝተው እንደገደሉት ነው እኔ የደረሰኝ መረጃ። ሶስት ሰዎች የተገደሉት ሰውየውን ፍለጋ በሄዱበት ጊዜ ሳይሆን በሰልፉ ጊዜ ነው፣ እነዛ ሰዎች የተገደሉት ቀጥታ ሄደው እነዚህ ከህዝብ መሀል ሶስት ሰዎች ከሞቱ በኋላ ነው ወደ ሚሊሻ ዘርፍ ኃላፊው ቤት ቀጥታ ህዝቡ ያመራው። የተቀላቀሉ ነገሮች አይደሉም። በእነሱ ላይ እርምጃ ከተወሰደ በኋላ ይህን የሚያደርገን የሚያስገድለን የቀጥታ ዘርፍ ኃላፊው ነው። ስለዚህ እሱን ራሱን መያዝ አለብን፣ እሱ ላይ እርምጃ መውሰድ አለብን ብለው ሲሄዱ ነው እንግዲህ ከአጋጣሚ ልዩ አግኝተው። በእርግጥ ይሄ የሚደገፍ ነገር አይደለም፣ ሰውዬው በሰራው ነገር ሌላው ትውልድ ዋጋ መክፈሉ አስፈላጊ ባይሆንም፣ ግን ይሄን እርምጃ የወሰዱት ከዚህ አንጻር ነው። ዛሬ ብዙ ጉዳት ደርሶባታል ወደ ተባለችው ስማዳ ደውዬ የጸጥታ ኃላፊውን አግኝቼ ነበር። ለመናገር ፈቃደኛ የሆኑ አይመስልም። ሄሎ፣ ጤና ይስጥልኝ። አቶ ይስማው ነዎት? እንደምን አመሹ? አቶ ይስማው ሰሎሞን፣ ሚን ሰሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት ዛሬ ስማዳ ውስጥ ችግር ነበረ፣ ግጭት ነበረ፣ የተገደሉ ሰዎች ነበሩ። ወደ 11 ሰው ተገድሏል የሚል ሪፖርት ሰምቼ ነበርና ና የደወልኩልዎት ስለዚህ ሁኔታ ለጠይቅዎት ነበር። ምን እንደተፈጠረና ለምን ግጭቱ እንደተነሳ አላወቅኩም። አላወላ ግድ ነጋግር ይሻላል እርሱ የጸጥታ ኃላፊ ነዎት አደለም? ነበሩ አደለም? ከተማ ውስጥ ዛሬ የክልሉ የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ከጋቢና ፕሮግራማችን ጋር ቀጥታ ቃለ ምልልስ አድርገው ነበር። ዛሬ ሄኖክ ስማግዜር አነጋግሯቸዋል። እንግዲህ በክልሉ በባህር ዳር በዛሬ ዕለት የስራ ማቆም ሁኔታዎች ተከስተዋል። በትራንስፖርት በአገልግሎት ሰጪ ተቋማትና ወደ መጨረሻም ላይ በመንግስት ሰራተኞች የመንግስት መስሪያ ቤቶች ከዛም ቀደም ብሎም በዛሬ ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም እንደዚሁ በአንዳንዶቹ ከተሞች ክስተቱ ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። እናም ከዛም ባሻገር የህብረተሰቡን እንቅስቃሴ የሚገቱ ተጽዕኖ የሚያሳድሩ ስራዎች ተሰርተዋል። በተጠቀሱት ቦታዎች ማለት ነው። በእነዚህ ዞኖች እንግዲህ ህብረተሰቡም እነዚህን ጉዳዮች ከሚሸከማል I just want መንግስትም እስካሁን በተለያዩ ጊዜያት በክልሉ በገጠሙ ችግሮች ጉዳዩን በትዕግስት ከህብረተሰቡ ጋር እየመከረ እየተወያየ ይዞት ነው የቆየው። አሁን አሁን ላይ ትናንትና እና ዛሬ በደረሱት ጉዳቶች፣ በተለይም በተደራጀ ሁኔታ ጥቃት የመሰንዘር ንብረትን ማውደም፣ ህይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። እናም አንዳንዶች የተደራጁ ናቸው። በዚህም ምክንያት የክልሉ መንግስት ይሄንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት፣ ህገ መንግስታዊ ስርአቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው። አቶ ንጉሱ እዚህ ላይ ግን ጥንቃቄ የተሞላበት እህለው አቶ ንጉሱ ጥንቃቄ የተሞላበት ለማስተካከል እርምጃ እየወሰደ ነው፣ ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ግን በአጠቃላይ የደረሰ በሰው ህይወትም በዛሬው እለት መያድ ያወጣው መግለጫ አለ። በተለያዩ ከተሞች በርካታ ሰዎች መሞታቸውን ነው የገለጸው። የቆሰሉም አሉ። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ? ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል። በአካልም ላይ በንብረትም ላይ ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትን ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። በአሁኑ ሰዓት ግን ጉዳት መድረሱንና ጉዳቱን ብቻ ሳይሆን የተከሰቱ ያሉትን ችግሮችና ሁከቶች ግርግሮች መልክ ለማስያዝ ነው መንግስት እየተንቀሳቀሰ ያለው። በጉዳቱም ህይወታቸውን ለማትረፍ ህይወታቸው በአደጋ ላይ የወደቁ ወገኖችን ሕክምና በማድረግ ወደ ሕክምና ተቋማት በመውሰድ ይህንን ነው ክትትል እያደረገ ያለውና ሌሎች ወገኖች የሚሰጡት መረጃ በእኛ በኩል እንግዲህ መንግስት ነው ይህን ጉዳይ በኃላፊነት ይዞ እየሰራ ያለው። ትክክለኛውን መረጃ ወደፊት ነው የምንሰጠው። እርግጥ ነው ግን ጉዳቶች ደርሰዋል፣ በልዩ ልዩ መልክ የሚገለጹ። ከአማራ ክልልና ከፌዴራሉ መንግስትም ባለስልጣናት ጋር ተጨማሪ ቃለ ምልልሶችና ውይይቶችን ለማድረግ እንጥራለን። ቀደም ሲል የሰማችሁት የስማዳ ነዋሪ ድምፅ እንዲለወጥ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ ብቻ እየተፈጠረ መሆኑን እገልጻለሁ።